ደቡብ ምስራቃዊው የዩናይትድ ስቴትስ ክፍል አውሎ ነፋስ በቀላቀለው ዝናብ ሄሪኬን ሄለን ከተመታ ከሁለት ሳምንታት ባነሰ ጊዜ ውስጥ የፍሎሪዳ ግዛት ነዋሪዎች በድጋሚ ሄሪኬን ሚልተን ለተሰኘው አውሎ ነፋስ ለቀላቀለው ዝናብ በመዘጋጀት ላይ ይገኛሉ። አንጀላ ሪቬራ የፍሎሪዳ ግዛት ነዋሪ ናቸው። ፈርቻለሁ። አስከፊ ነው። በጣም ያስፈራል። ለቀን እየወጣን ነው ከዚህ ስፍራ በጣም የራቀ ሆቴል ማግኘት አለብን። በተመሳሳይ ማቲው ቤትም የፍሎሪዳ ነዋሪ ናቸው። በእርግጠኝነት የሚያስፈራን ነው። እዚህ ከኖርኩባቸው ዓመታት በሙሉ እጅግ የሚያስፈራውና በከፍተኛ ደረጃ የሚጠበቀው አውሎ ንፋስ የቀላቀለ ዝናብና ወጀብ ይሄኛው ነው። ከምድብ አምስት ወደ ምድብ አራት ዝቅ ብለዋል ተብሎ የተተነበየው ሄሪኬን ሚልተን ዛሬ ሮብ ማምሻውን ወደ ምድር ደርሶ ከከባድ አውሎ ንፋስ ጋር እንደሚወድቅ የተገመተ ሲሆን የሚያደርሰው ጉዳትም ከሳምንታት በፊት ከተከሰተው ከሄሪኬን ሄለን የላቀ እንደሚሆን ተገምቷል። ፕሬዚዳንት ጆ ባይደን የፊታችን ማ ሰኞ ወደ አንጎላ እና ጀርመን ሊያደርጓቸው ይዟቸው የነበሩ የጉዞ ዕቅዶችን ለአደጋው ምላሽ ለመስጠት በሚል አራዝመዋቸዋል። የፍሎሪዳ አገረ ገዥ ተባባሪ ናቸው የሚያስፈልጉን ነገሮች ሁሉ አሉን ብለዋል። ትላንትናም በድጋሚ አነጋግሪያቸው ነበር። እናም ፍጹም እጅግ ጥሩ ሥራ እየሠራህ ነው ብያቸው አለው። ሁሉም ነገር በአግባቡ እየተከላወነ ነው። ለዚህ እናመሰግኖታለን። ምርጫው አንድ ወር በቀረው በአሁኑ ሰዓት የቀድሞ ፕሬዚዳንት ዶናልድ ትራምፕ መንግስት አውሎ ንፋስ በቀላቀለው ዝናብ ለተጎዱ ዜጎች ድጋፍ እያደረገ አይደለም ሲሉ በሀሰት ወንጅለዋል። እሱና እሷ በመቶ ሚሊዮን ዶላሮች እየላኩ ነው። በመቶ ሚሊዮን ዶላሮችን ወደ ውጭ አገር እየላኩ ነው። ታዲያ ለዚህ ዜጎች ምን ያክል ገንዘብ እንደሚሰጡ ታውቃላችሁ? ሰባት መቶ ሃምሳ ዶላር። ምክትል ፕሬዚዳንት ካማላ ሀሪስ የሪፐብሊካኑ እጩ በዴሞክራቲክ ተቀናቃኞቻቸው ላይ ውንጀላዎችን በማቅረብ የፖለቲካ ተጠቃሚ ሊሆኑ እየጣሩ ነው ብለዋል። በሚገርም ሁኔታ ኃላፊነት የጎደለው ነው። ይሄ ስለ ራሱ ነው፣ ስለ እናንተ አይደለም። እውነታው የፌዴራል የአደጋ ዝግጁነት አመራር ተቋም አጣዳፊ ሁኔታ ለሚያስፈልጋቸው ሰዎች የሚያገለግሉ ብዙ ሀብት አለው። ፖለቲከኞቹ መቆራቆዛቸውን በቀጠሉበት በአሁኑ ሰዓት የግዛቷ ሀገረ ገዥ ሮን ድ ሳንቲስ ባወጡት የለቃችሁ ውጡ መመሪያ መሰረት የፍሎሪዳ የባህር ዳርቻ ነዋሪ ዜጎች ሕጉን ተከትለው ከተማቸውን ለቀው እየወጡ ነው። በአውሎ ንፋስ የታጀበው ንፋስ ወደ መሬት ከመድረሱ በፊት በፍሎሪዳ ግዛት በንቃት የሚሰሩ ስምንት ሺህ ብሔራዊ ዘቦች ይኖሩናል። እስካሁን ድረስ 34 የተለያዩ የአሰሳና የነፍስ አደን አውሮፕላኖች እጃችን ላይ ገብተዋል። ከዚህ ቀደም ከአደጋ በፊት ይህን ያክል ድጋፍ አግኝተን አናውቅም። ምንም እንኳን የቀደመ ፖለቲካዊ ውጥረት ቢኖርባቸውም የሪፐብሊካኑ ሀገረገሽ ደሳንቲስ ከባይደን አስተዳደር ተገቢ የሆነ ድጋፍ ተደርጎልኛል ሲሉ ተናግሯል። ይህ በእንዲህ እንዳለ ሚልተን የተሰኘው አውሎ ነፋስ የቀላቀለ ዝናብ ምስራቃዊ ፍሎሪዳ አቅራቢያ እየተጠጋ ባለበት በተመሳሳይ ወቅት ትላንት ማክሰኞ የሜክሲኮ ግዛት በሆነችው ዩካታን ባህረ ገብ በከፍተኛ ንፋስ ተመታለች። በፓትሲ ዊዳስኮዋራ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።